የመናኝ ጉዞ ምዕራፍ 14 ከመጀመሪያው የቀጠለ ክፍል። ክርስቲያንና ባልንጀራውም ሰዎቹ ከነሱ ጋር እንዲሄዱ ለመኗቸው። እነሱም እሺ፣ ነገር ግን ነገሩን በገዛ ሃይማኖታችሁ ልታገኙት ይገባችኋል አሏቸው። እንደዚሁም ደጁን እስኪያዩ ድረስ በአንድነት ወደፊት እንዲሄዱ በሕልም ያየው። በእነሱና በደጁ መካከል አንድ ወንዝ ነበር። ያም ወንዝ በጣም ጥልቅ ሆኖ ሳለ አንዳች ድልድይ አልነበረበትም። በዚህ ትዕይንት መናንያኑ እጅግ ደነገጡ። የሚሸኟቸው ሰዎች ግን ይህን ወንዝ የግድ መሻገር ይገባቸዋል፣ ያለዚያስ ወደ ደጁ ልትደርሱ አትችሉም አሏቸው መናንያኑ ወደ ደጁ የሚደርስ ሌላ መንገድ እንዳለ ጠየቋቸው። እነርሱም እንዲህ ስሉ መለሱላቸው አዎን አለ። ነገር ግን ዓለም ከተመሠረተ ጀምሮ እስከዚህ እስካሁን ያለ ሁለት ሰዎች በዚህ መንገድ የሄደበት የለም። እነሱም ሄኖክና ኤልያስ ነበሩ። የመጨረሻውን መለከት እስኪነፋ ድረስ ለማንም አይፈቀድም። አንደኛ ቆሮንቶስ 15 51 እስከ 52 የዚያን ጊዜ መናንያኑ ይልቁንም ክርስቲያን መፍራት ጀመሩ። ወዴና ወዲያም ተመለከቱ። ነገር ግን በወንዙ ሳይገቡ የሚሻገሩበት አንዳች መንገድ አላገኙ። ስለዚህ እነዚያን ሰዎች የወንዙ ጥልቀትና በሁሉ በኩል አንድ መሆኑን ጠየቋቸው። እነሱም አንድ አይደለም የሆነ ሆኖ እኛን ልንረዳችሁ አንችልም። ነገር ግን በከተማው ንጉሥ እንደምትታመኑበት መጠን ወንዙ ጥልቅ ወይም ቋሚ ሆኖ ታገኙታላችሁ ብለው መለሱላቸው። ከዚህም በኋላ ወደ ወንዙ ለመግባት ተዘጋጁ። ነገር ግን ክርስቲያን ወደ ወንዙ በገባ ጊዜ መስጠም ጀመረ። ወደ ወዳጁም ወደ ባለ ተስፋ ጮኸ አለም ወደ ጠለቀው ውሃ መስጠሜ ነው። ውሃውም በራሴ ላይ ያልፋል። የውሃውን ሞገድ ሁሉ በላይ ይሄዳል። ሴላ መዝሙር 893 428 በዚያን ጊዜም ባለ ተስፋ ጽና፣ ወንድሜ፣ ደህና ነው ታችሁን ምድሩን ረግጨዋለሁ አለ። ክርስቲያን ግን አየህ ወዳጀ የሞት ስቃይ ይዞኛልና ማርና ወተት የምታፈሰውን ከተማ ከቶ አላያትም አለ። ከዚያም በኋላ ወደፊት ለማየት እስኪሳ ነው ድረስ በክርስቲያን ጨለማና ድንጋጤ ወደቀበት። ዚህም ጊዜ በመንገዱ ስላገኘው ደስታ ሲያስብ ወይም ደህና አድርጎ ስን ልናገር እስከማይችል ድረስ አእምሮ ጠፋ በቅዥት ስናገር በዚያም ወንዝ ሞቶ ወደ ሰማይ አገር በር ከቶ እንደማይደርስ በልቡ እንደ ፈራ ይገልጽ ነበር። በአጠገቡም የነበሩ ሰዎች ሱ ሳይመንን ወይም ከመነነ በኋላ ባደረገው አጠያት በብዙ እንደ ተጨነቀ አዩ። ደግሞም ክፉ መናፍስት እንዳላሳረፉት ከንግግሩ ለማስተዋል ቻሉ። ስለዚህም ወንድሙ በውኃ ጠልቆ እንዳይሞት ባለተስፋ ተስፋ እጅግ እጣጣር ነበር። አንዳንድ ጊዜም ፍጹም ይሰጥማል፣ ከጥቂት ጊዜም በኋላ እንደገና ገና እንደሞተ ሆኖ ይወጣል። ስለዚህ ባለ ተስፋ እንዲህ ስል ሊያጽናናው ሞከረ። ወንድሜ ሆይ፣ እኔ ደጁንና ሊቀበሉን የተዘጋጁትን ሰዎች አያለሁ። ክርስቲያን ግን መልሶ የምጠብቁ አንተን ነው አለ ካወቅ ወዴ ሁል ጊዜ ባለ ተስፋ እንደሆነ አገኘው። ባለ ተስፋ አንተም ደግሞ በጸጋው መልካም ተስፋ ነበር አለው። ክርስቲያንም አየ ወንድሜ ሆይ ደናቅኖኝ ቢሆን እሱ በእውነት በተነሳ በረዳኝም። ነገር ግን በወጥመድ አገባኝ ስለ አጢአቴም ተወኝ። የዚያን ጊዜ ባለ ተስፋ ወንድሜ ሆይ እንድሜ ሆይ ስለ መጽኞች የሚባለውን ረሳህን? ለሞታቸው ጻር የለውም እንደ ቤት ጸንተው ይቆማሉ። እንደ ሌላ ሰው ድካማኳን አልተገኙምና እንደ ሌሎች ሰዎች አይሰቃዩ። መዝሙር ሰባ ሶስት አራት እስከ አምስት ይህን በዚህ ወንዝ የምትቀበለውን መከራና ጭንቀት ደግሞ ያደረገልህን በጎነት እንድታስብና በመከራ ጊዜ ተስፋን በሱ ላይ እንድታደርግ ለመፈተን ሆኖ እንጂ ሆኗል እንጂ እግዚአብሔር እንደ ተወ ምልክት አይደለም። የዚያን ጊዜም ክርስቲያን አንድ ጊዜ በጠለቀ ሀሳብ እንደ ተመሰጠ በሕልም ያየው። ከዚያም በኋላ ባለ ተስፋም እንደገና ተናገረው፣ አለው ጽና፣ ኢየሱስ ክርስቶስ ይፈውሳል። ክርስቲያንም በታላቅ ቃል ጮኸ፣ እንዲህም ስል እነሆ እንደ ገና አየዋለሁ። በውሃ ውስጥ ብትሄድም ጎርፍ እንዳያሰጥምህ በአጠገብ ይሆናለሁ ይለኛል ኢሳይያስ አርባ ሶስት ሶስት። የዚያን ጊዜም ሁለቱም ደፈሩ። ጠላታቸውም በወንዙ በነበሩበት ጊዜ ሁሉ እንደ ዳንጌያዝም አለ። ክርስቲያንም ደግሞ ወዲያው የሚረግጠውን መሬት አገኘ። ከዚያን ወዲያ ወንዙ ቋሚ ነበረና እንዲያው በደህና ተሻገሩ። አሁንም እነዚያ ሁለቱ የሚያንጸባርቁ ብሩሃን ሊቀበሏቸው ከማዶ ቁመው አዩ። ከወንዙም በወጡ ጊዜ እነዚያ ሰዎች ሰላምታ ሰጧቸው እንዲህም ስሉ እኛ ማዳንን ይወርሱ ዘንድ ላላቸው ለማገልገል የተላክና መናፍስትነን። ዕብራውያን አንድ አስራ አራት። እንደዚያውም በአንድነት ወደ ደጁ ሄዱ። ቅዱሳን መናንያን ሲሄዱ ተመለከቱ። በደመና ሰረገላ መላእክት ለመሪያቸው እግዚአብሔር እንዲህ የራሱ አድርጎ ሲያከብራቸው፣ ማን ነው ሁሉን ደፍሮ የማይከተለው? አሁንም አንባቢ ሆይ ከከተማው በአንድ ትልቅ ተራራ ላይ እንደ ተመሠረተ ልታስተውል ይገባሃል። ነገር ግን መናንያኑንና መናንያኑን እነዚህ ሁለቱ ሰዎች በክንዳቸው ደግፏቸው ስለነበር ተራራውን በቀላል ወጡት። ደግሞም የሟች ስጋን ልብስ ባስተዋላቸው በወንዙ ተዉት። ወደ ወንዙ በገቡ ጊዜ የሥጋ ልብስ ለብሰው ነበር። ከወንዙ ሲወጡ ግን አልለበሱትም። ምንም እንኳ ከከተማው የተመሠረተበት ስፍራ ከደመና ይልቅ ከፍ ብል እጅግ በፍጥነት ወጡት። ከወንዙ በደህና ስለተሻገሩና እንደዚህ ያሉ መልካካም ሽኚ ጓደኞችን ስላገኙ ደስ እያላቸው በጣፈጠ ጨዋታ ከፍ ወዳሉት ነፋሳማ ክፍሎች ወጡ። ከዚህም ከሚያንጸባርቁ ሰዎች ጋር የተጫወቱት ውበቱና ብፅዕናው ልነገር ስለማይችለው ከተማ ነበር። እነሱም ከዚያ የጽዮን ተራራ፣ ሰማያዊቱ ኢየሩሳሌም፣ የማይቆጠሩ አላፋት መላእክት፣ የፍጹማን ቅዱሳን ነፍሳት ይገኛሉ አሉ። ራውያን 12 22 እስከ 24 አሁንም እናንተ ወደ እግዚአብሔር ገነት ትሄዳላችሁ ከዚያም ሕይወትን ዛፍ ታያላችሁ። ራእይ ሁለት ሰባት ደግሞም ከእነዚያ የማይረግፉ ፍሬዎች ትበላላችሁ። ወደዚያም ስትደርሱ ነጭ ልብስ ታገኛላችሁ። ራእይ ሶስት አራትና አምስት እናንተም ለዘላለም ከንጉሡ ጋር ትመላለሳላችሁና ትጫወታላችሁ። ከዚያም በኋላም በዓለም ሳላችሁ እንዳገኛችሁት መከራ ማለት እንደ ትካዜ እንደ ሕመም እንደ ሐዘን እንደ ሞት ያለውን አታዩ፣ የቀድሞ አልፏልና ራይ ሀያ አንድ አራት አሁንም እግዚአብሔር ከሚመጣው ቁጣ ወደ አወጣቸው ከድካማቸው ሁሉ አርፈው በጽድቁ ወደሚመላለሱ ወደ እነ አብርሃም ወደ እነ ወደ እነ ያዕቆብ ወደ ነቢያትም ትሄዳላችሁ። ኢሳይያስ 56 1 እስከ 2 65 16 እስከ 17 የዚያን ጊዜ መናንያኑ እንዲህ ስሉ ጠየቁ። በዚህ በቅዱስ ስፍራ ተግባራችን እሳ ምን ይሆን? እነርሱም ስለ ስራችሁ ሁሉ መጽናናት፣ ስለ ሐዘናችሁም ደስታ ታገኛላችሁ። ከዚህም የዘራችሁትን ማለት የጸሎታችሁንና እንባችሁን ስለ ንጉሡ በመንገድ የተከበላችሁትን ስቃይ ፍሬ ታጭዳላችሁ ብለው መለሱላቸው። ገላትያ ስድስት ስድስት እስከ ስምንት ከዚያም የወርቁ ዘውድ ትቀዳጃላችሁ። ሁልጊዜም ቅዱሳንን በማየት ደስ ላችኋል። ቅዱሱን በማየት ደስ ላችኋል። ከዚያም ታዩታላችሁና እንደኛ ዮሐንስ 2 8 ሁለት 3 2 ደግሞ በዚህ ዓለም ስለ ስጋችሁ ድካም በብዙ ችግር ያገለገላችሁት በዚህ ግን በምስጋና በልልታ በክብርም ዘወትር ታገለግሉታላችሁ። ከዚያም አይናችሁ ሁሉን የሚችለውን በማየት ጆሮአችሁም ያማራውን ድምፁን በመስማት ደስ ላቸዋል። እናንተም በፊት የሄዱትን ወዳጆቻችሁን በማየት ደስ ላችኋል። ከእናንተም በኋላ ወደ ቅድስትቱ ከተማ የሚመጡትን ሁሉ በደስታ ትቀበላላችሁ። ደግሞም በግርማና በክብር ትከለላላችሁና ከክብር ንጉሥ ጋር ለማጀብ እስክትችሉ ድረስ በሰረገላ ላይ ትቀመጣላችሁ። እርሱ በመለከት ድምፅ በነፋስም ክንድ በደመና ሲመጣ እናንተ ከእሱ ጋር ትመጣላችሁ። በፍርድም ዙፋን ሲቀመጥ ዚያ ከእሱ ጋር ትቀመጣላችሁ። አመጸኛ ሁሉ ላይ በመላእክት ወይም በሰዎች ሲፈርድ እንዲሁ እናንተ ደግሞ ከእሱ ጋር ትፈርዳላችሁ፤ የእሱና የእናንተ ጠላቶች ነበሩና እንደ እኛ ተሰሎንቄ አራት አስራ ሶስት እስከ አስራ ሰባት እንደ እኛ ቆሮንቶስ ስድስት ሁለትና ሶስት ይሁዳ አስራ ሁለት ዳንኤል ሰባት ዘጠኝ ና አስር በመጨረሻው እንደ ገና ወደ ከተማው ሲገባ እናንተም በመለከት ድምፅ ከእሱ ጋር ትገባላችሁና ለዘላለምም ከእሱ ጋር ትኖራላችሁ እንዲሁም ወደ ወዳጁ ሲቀርቡ እነሆ ብዙዎች ከሰማይ ጭፍሮች ወደ እነሱ መጡ ለጭፍሮቹም እነዚህ ሁሉ ብሩሃን እነዚህ በዓለም ሁሉ ሳሉ ጌታችንን የወደዱ ሁሉንም ስለ ቅዱሱ ስም የተው ሰዎች ናቸው። እርሱም ልመናቸው ልናመጣቸው ላከን የመድኃኒታቸውን ፊት በደስታ ገብተው እስኪያዩ ድረስ እኛም ወደ ናፈቁት ወደ ልብ ወደ ባደረስ ናቸው አሉ አቸው የዚያን ጊዜ የሰማይ ጭፍሮች በታላቅ ቃል እንዲህ ሲሉ ጮኹ፣ ወደ በጉ ሰርግ የታደሙ ብፁዋን ናቸው። ራይ አስራ ዘጠኝ ዘጠኝ የዚያን ጊዜም ከንጉሡ መለከት ነፊዎች አንዳንዶቹ ሊቀበሏቸው ወደ እነሱ መጡ። እነሱም ነጫጭ ልብሶች ለብሰው ነበሩ። ሰማዮችም እንደ እንኳን እንደ ገደለ ማምቱ እስኪያውቁ ድረስ ከፍ ያለና ያማረ ድምጽ ሰጡ። እነዚህም መለከት ነፊዎች ለክርስቲያንና ለባንጀራው ከዓለም እንኳን ደህና መጣችሁ እያሉ ብዙ ጊዜ ሰላምታ ሰጧቸው። ይህም ሲሆን በደስታ ጩኸትና በመለከት ድምጽ ነበር። ይህም ከሆነ በኋላ በአራት ወገን ከበቧቸው። ብዙዎችም በስተፊትና በስተኋላ በስተቀኝና በስተግራም ከፍ ባሉት ስፍራዎች እንደ ዘበኞች ሆነው አጅበው፣ ጊዜውንም ሁሉ አየሩን ባማረው መለከታቸው ድምፅ ሞሉት። እንዲሁም ይህ ትዕይንት ላዩት ሁሉ ሰማይ ራሱ ሊቀበላቸው እንደ ወረደ ይመስል ነበር። በዚህም አኳኋን ወደ ላይ ወጡ። ሲሄዱም እነዚህ መለከት ነፊዎች በአኳኋናቸውና በአካሄዳቸው በደስታ መዝሙርም ለክርስቲያንና ለወንድሙ በደህና ስለ መጡ እንዴት ያለ ደስ ደስታ ሊያገኟቸው እንደ መጡ አስታወቋቸው። አሁንም እነዚህ ሰዎች መላእክቱን ከማየታቸው የሰማዩንም የመለከት መዝሙር ከመስማታቸው የተነሳ ገና ሳይገቡ በሰማይ እንዳሉ መሰላቸው ከዚህም ደግሞ ከተማውን ለማየት ቻሉ። መረዋዎችም ወይም ደወሎችም ሁሉ ስለ እነሱ የደስታ ድምፅ ሲሰጡ እንደሰሙ መሰላቸው። ነገር ግን ከዚያም በላይ እንዲህ ካሉት ባልንጀሮች ጋር ለዘላለም በከተማው አብረው ለመኖር ሲያስቡ የተሰማቸውን ደስታ የማን አንደበት ልናገረው ወይም የምን ብዕር ልጽፈው ይችላል? በእንደዚህ ያለ አኳሃን ወደ ደጁ ደረሱ። አሁንም ከዚያ ሲደርሱ የሚከተለውን ቃል በወርቅ ፊደላት ደጁ ተጽፎ አዩ። ስልጣናቸው በሕይወት ዛፍ ላይ ይሆን ዘንድ በደጁም ወደ ከተማዋ ገቡ ዘንድ ትእዛዛቱን የሚፈጽሙ ብፁዓን ናቸው። ራእይ 22 14 ከዚህም በኋላ እነዚያ ብሩሃን መናንያኑ በሩን ያንኳኩ ዘንድ እንዳዘዟቸው በሕልም ያየው። እነዚያም ይህን ሲያደርጉ ከበሩ በላይ አንዳንድ ሰዎች ብቅ አሉ። እነሱም ሄኖክ፣ ሙሴ፣ ኤልያስ ሌሎችም ነበሩ። የሸኟቸው መላእክትም እነዚህ የዚያን ስፍራ ንጉሱ ንጉሥ በመውደድ ከጥፋት ከመት ከተማ የመጡ ናቸው አሏቸው። ከዚህም በኋላ ክርስቲያንና ባለተስፋ በመንገዳቸው መጀመሪያ የተቀበሉትን የመታወቂያ ወረቀታቸውን አስረከቡ። ጽሑፍም ወደ ንጉሡ ደርሶ ከተነበበ በኋላ እነዚያ ሁለት ሰዎች ወደየት ናቸው? አለ። እነሱም ከደጁ በስተ ውጪ እንዳሉ በሰማ ጊዜ እንዲከፍቱላቸው አዘዘና ጻድቃን ሕዝብ እውነትም የሚጠብቁ ይግቡ አለ። ኢሳይያስ 26 2 አሁንም እነዚያ ሁለት ሰዎች በበሩ እንደ ገቡ በህልም ያየው። በገቡም ጊዜ ተለወጡ፣ እንደ ወርቅም የሚያንጸባርቅ ልብስም አለበሷቸው። ደግሞም ሌሎች መላእክት ማስንቆና ዘውድ ሲሰጧቸው ልሰጧቸው መጡ ማስንቆ እግዚአብሔርን ያመሰግኑበት ዘንድ ነበር። ዘውዱም ለክብራቸው ምልክት ነበር። ከዚያም በኋላ በከተማው ደወሎቹ ሁሉ ከደስታ የተነሳ ሲደወሉ በህልሜ ሰማሁ። እንዲህም ተባለላቸው ወደ ጌታችሁ በደስታ ግቡ። ማቴዎስ 25 21 እስከ 23 ደግሞም ሰዎቹ ራሳቸው በታላቅ ድምፅ በረከትና ክብር፣ ምስጋናም፣ ኃይልም በዙፋን ለተቀመጠው ለበጉም ከዘላለም እስከ ዘላለም ይሁን ብለው ሲዘምሩ ሰማው። ራይ 5:13 ደጁ ሰዎቹን ለማስገባት እንደተከፈተ ወደ ከተማ ውስጥ ተመለከቱ። እነሆ ከተማው እንደ ፀሐይ በራ። አደባባዩን በወርቅ የተሰራ ነበር። በራሳቸው ዘውድ ጭነው በእጃቸውም የሰሌን ዝንጣፊ ደግሞ የእግዚአብሔርን ምስጋና ሲዘምሩበት የወርቅ ማስንቆን ይዘው ብዙ ሰዎች ይመላለሱ ነበር። ከዚያም ቅዱስ ቅዱስ ቅዱስ እግዚአብሔር እያሉ ሌሎች ባለ ክንፎች እርስ በርሳቸው በተሰጥ ዘወትር ይቀባበሉ ነበር። ከዚህም በኋላ ደጁ ተዘጋ። እኔም ይህንን ሁሉ ሳይ በመካከላቸው ለመሆን ተመኘው። አሁንም እኔ በዚሁ ነገር አጥብቄ ስመለከት ልመለስ ዘወትር ስል ልመለስ ዘወር ስል ደንዴን ወደ ወንዙ ቀርቦ አየሁት። ነገር ግን መናንያኑን ያገኛቸው ችግር ግማሹ እንኳ ሳያገኘው በቶሎ አለፈ። ይህም እንዲህ ሆነ። አንድ ባለታንኳ ከንቱ ተስፋ የተባለ ከዚያ ተገናኘውና በታንኳ አሻገረው። በኋላም ተራራውን ሲወጣ፣ እንደ ሌሎች ወደ ወዳጁ ሲቀርብ ማንም ሊያጽናናው እንዳልመጣ ብቻውንም እንደ ሄደ አየሁት። ወደ ደጁ በደረሰ ጊዜ ጽህፈቱን በዚያው አየው። በተስፋም ቶሎ እንዲገባ በሩን ያንኳኳ ጀመር። ነገር ግን ከበሩ ጉበን ላይ ሆነው የተመለከቱ ሰዎች እንዲስሉ ጠየቁት። ከወዴት መጣ? ምን ስትፈልጋለህ? እርሱም እንዲስል መለሰ። ከንጉሱ ጋር በላው ጠጣውም! እርሱም በአደባባያችን አስተማረ። ሉቃስ 13፥27 የዚያን ጊዜ እንዲገቡና ለንጉሱ እንዲያሳዩ ስለመታወቂያ ወረቀቱ ጠየቁት። እርሱም ብብቱ እንዳሰሰ ነገር ግን አንዳች ሊያገኝ ያገኝ አልቻለም። እነሱም መታወቂያ የለህም አሉት። እሱ ግን ሰውየው አንዳች አንዳች መልስ አልሰጠም። እነሱም ለንጉሡ ነገሩ። እሱ ግን መጥቶ ሊያየው አልፈቀደም። ነገር ግን እነዚያን ሁለቱን ሰዎች ክርስቲያንንና ባለተስፋን ወደ ከተማው የሸኟቸውን ብሩሃን የደንዴን እጅና እግር አስረው እንዲያስወግዱት አዘዘ። ከዚህም በኋላ ያዙትን ያዙትና በተራራው ጥግ ወደ አየሁት ደጅ በአየር ወሰዱት። ከዚያም ውስጥ ጨመሩት። የዚያን ጊዜ ከጥፋት ከተማ ወደ ገሃነም የሚወስድ መንገድ እንዳየው እንደዚሁም ደግሞ ከመንግስተ ሰማያት ደጅ እንኳን ሌላ መንገድ ወደዚያ እንደሚወስድ ተረዳ። ከዚያም በኋላ ነቃው፣ እነሆም ህልም ነበር። አንባቢ ነገሩ ህልሜን እንግዲህ እስቲ ተርጉምልኝ። ከቶ ብቻ አለህ ለራስህም ሆነ ለገውረ ቤትም ተቀንቀቃ ደራ አታበላሽ ትርጉም ከተበላሸማ ከተተረጎመው ከተረጎሙ ካተረጋጎሙ በማብጀት ፈንታ ለህዝብ በመጥቀሙ ቀን ያልሆነ ፍቺ ጥፋት ያስከትላል። የትርጉም ሰንካላ ከቶ ምን ይበጃል? የህልሜ ሜዳዊ አኳኋን ስህቦህ ምሳሌው ተረቱ ከቶ አያታለህ። ዳሩ ግን ተጠንቀቅ፣ አደራ አትበል ዳርዳሩን። ሳቁን፣ መዋዛቱን፣ ቀሉን፣ ጨዋታውን ለልጆች ለሞኞች ተውላቸውና፣ አንተ ቁም ነገሩን ቅሰም። ጠንክርና ገለጠው ገርዶሹን ወደ ውስጥ ተመልከት። ምሳሌዎቹን አስተውለህ በማየት ከቶ እንዳያውክህ ብትሻ ከልብህ ብዙ ፍሬ ነገር ታገኝበታለህ። ቆሻሻ ብታገኝ ሳጠራ ቀርቶ ደፍረህ ጣለውና ይውደቅ። ቀርፍቶ ተቀራፍቶ ቢሆንም በሞላ ከንቱ ነው ብለህ ቁም ነገሩን ሁሉ በተጸለው አብረህ ይሆንብኛል ማለም ማለም ደግሞም እንደገና ሆኖም ፍሬ ለገለባ አይጣል ፍሬ ለገለባ አይጣልምና ለዚህም አደራ የተነጠረውን ወርቅ አኑረው፣ ጠብቀው ዋጋውን በደበቅ